የዲደብልዩ ዜና አድማጮች በቅድሚያም አርእስተ ዜናውን እንሆ ከህግ ውጪ የሚደረጉ ስርዓትና ፈናዎች ይቁሙ ሲሉ ሶስት የኢትዮጵያ የፖለቲካ ፓርቲዎች በተናጠል ጠየቁ ለኔትወርክ ጥገና ስራ በኦሮሚያ ክልል ምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ ተሰማርተው የነበሩ ሶስት የኢትዮ ቴሌኮም ሰራተኞች መገደላቸውን የመስሪያ ቤቱ ምንጮች ለዶችቨለ አረጋገጡ በሚቀጥሉት ሶስት ወራት ውስጥ 18 ሚሊዮን የሳህል ክልል ህዝብ በረሃብ ሊጠቃ እንደሚችል የተባበሩት መንግስታት ድርጅት አስታወቀ። የጀርመን መራሄ መንግስት ኦላፍ ሾልስ ስልጣኑን ከያዙ ለመጀመሪያ ጊዜ ነገ ወደ አፍሪቃ ይጓዛሉ። ፕሬዚዳንት ጆ ባይደንን ጨምሮ 963 የዩናይትድ ስቴትስ ዜጎች ሩሲያ ወደ ሀገሯ እንዳይገቡ አገደች። ከዚህም ሌላ ለፊንላንድ ጋዝ ማቅረቧን አቁማለች። ዜናው በዝርዝር ከህግ ውጭ የሚደረጉ እስራትና አፈናዎች ይቆሙ ሲሉ ሶስት የኢትዮጵያ የፖለቲካ ፓርቲዎች በተናጠል ጠየቁ። እነሱም እናት ፓርቲ፣ የአማራ ብሔራዊ ንቅናቄ የህዝብ ተወካዮች ምክር ቤት አባላትና የመላው ኢትዮጵያ አንድነት ድርጅት ናቸው። የታፈኑ ሰዎች ማንነትና በማን እየተፈጸመ እንደሆነ ሊገለጽ ይገባል ያሉት የእናት ፓርቲ ተቀዳሚ ምክትል ፕሬዚዳንት ዶክተር ሰይፈ ስላሴ ሰዎች በሚያዙበት ጊዜ የሀገሪቱ ሕግ በሚደነግገው መሰረት በፍርድ ቤት ትዕዛዝ መሆን አለበት ሲሉ ለዶይቸ ቬለ ዲደብሊዩ ተናግረዋል። የአማራ ብሔራዊ ንቅናቄ የህዝብ ተወካዮች ምክር ቤት አባላት በህግ ማስከበር ስም ህዝብን አንገት የማስደፋትና መንግስታዊ የሽብር ድርጊት ያሉት ተግባር ሊቀር ይገባል ሲሉ ጠይቀዋል። የመላው ኢትዮጵያ አንድነት ድርጅት በበኩሉ በህግ ማስከበር ሰበብ ህዝብን ማሰር በአስቸኳይ ሊቆም ይገባል ሲል ዛሬ ባወጣው መግለጫ ጠይቋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ስንታየው ደሳለኝ መንግስትን ይተቻል ወይም ይጠላል በሚል እሳቤ ዜጎች በጅምላ እየታፈሱና ወዳልታወቀ ስፍራ እየተወሰዱ ያለበት ሁኔታ ነው ያለው ማለታቸውን የአዲስ አበባው ዘጋቢ ሰለሞን ሙጬ የላክልን ዘገባ ይጠቁማል። በኦሮሚያ ክልል ምዕራብ ሸዋ ዞን ሜታ ወልቂቴ ወረዳ ለኔትወርክ ጥገና ስራ በአካባቢው ተሰማርተው የነበሩ ሶስት የኢትዮ ቴሌኮም ሰራተኞች መገደላቸውን ምንጮች ለዶችፈለ ገለጹ። የኢትዮ ቴሌኮም የህዝብ ግንኙነት ኃላፊ የድርጅቱ ሰራተኞች መገደላቸውን ለዶችቨለ አረጋግጠዋል። ስማቸው እንዳይገለጽ የጠየቁ አንድ በኢትዮ ቴሌኮም ሆለታ ዲስትሪክት የሚያገለግሉ ባለሙያ እንደገለጹት ከሆነ ሶስቱ የኢትዮ ቴሌኮም ሰራተኞች ላይ ግድያ የተፈጸመው ሐሙስ ግንቦት 11 ቀን 2014 ዓ ም ነው። ሁለት የቴክኒክ ሰራተኞች እና አሽከርካሪያቸው ላይ ግድያው የተፈጸመው ከሆለታ ከተማ 76 ኪሎ ሜትር ግድማ ርቀት ላይ እንደምትገኝ በተገለጸው ሜታ ወልቂቴ ወረዳ እኩለቀን አካባቢ መሆኑን የተቋሙ ባልደረባ አረጋግጠዋል። ሰራተኞች ለስራ ወጥተው ሜታ ወልቂጤ የሚባል ወረዳ ከሜታ ወልቂጤ ከተማ ወጣ ብሎ ወደ ሚናሪ መንገድ ላይ ማለት ነው። ሰራተኞቹ ግድያ ተፈጽሞባቸዋል። በጥይት ተመትቶ ነው የተገደሉት። የሚሆን መደበኛ ስራቸው አለ ጥገና ሰራተኞች ናቸው። ቴክኒሻኖች ናቸው። በእርግጥ አንዱ ሾፌር ነው። አስክሬናቸውን ናቸውን ተቀብለናቸውን የመጣ ነው ሜታ ወልቂጤ ወረዳ ስማቸው እንዳይገለጽ የፈለጉት መረጃ ሰጪ አክለውም የሟቾች ቀብር ትናንትና እና ዛሬ በሆለታ ከተማና በነቀምት ከተማ መፈጸሙን ተናግሯል። ግድያው በተፈጸመበት አካባቢ መንግሥትን የሚፋለሙ ታጣቂዎች እንደሚንቀሳቀሱ አስቀድመው ቢታወቅም ሰራተኞቹ ለአስቸኳይ የጥገና ስራ ወደ ስፍራው ተልከው እንደነበርም ተገልጿል። የአዲስ አበባ ዘጋቢያችን ስዩም ጌቱ ከምዕራብ ሸዋ ጸጥታ ኃላፊዎች ተጨማሪ ማብራሪያ ለማግኘት ያደረገው ጥረት ለዛሬ አልተሳካም። የኢትዮ ቴሌኮም ኩባንያ የሕዝብ ግንኙነት ኃላፊ አቶ መሳይ ውብሸት ግን የግድያውን መፈጸም አረጋግጠው ለዝርዝሩ በፖሊስ ምርመራ እየተካሄደ ነው ብለዋል። በሚቀጥሉት ሶስት ወራት ውስጥ 18 ሚሊዮን የሳህል ክልል ህዝብ በረሃብ ሊጠቃ እንደሚችል የተባበሩት መንግስታት ድርጅት አስታወቀ። ሁኔታው እንደ ጎርጎሪስ አቆጣጠር በ2014 ዓ.ም ከነበረው እጅጉን አስከፊ በመሆኑም ድርጅቱ ረሃብን ለመከላከል ከተያዘ የሰብአዊ እርዳታ ፈንድ 30 ሚሊዮን ዶላር ዝግጁ እንደሚያደርግ ከጄኔቫ ባወጣው መግለጫ ገልጿል። አሁኑኑ አፋጣኝ እርምጃ ካልወሰድን ሰዎች ይሞታሉ ያሉት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የአደጋ ጊዜ እርዳታ አስተባባሪ ማርቲን ግሪፊትስ በተለይም ማሊ፣ ኒጀርና ቡርኪና ፋሶ በጣም ተጎጂ የሆኑ ሀገራት እንደሆኑ ተናግረዋል። በሳህል ክልል ወደ 7.7 ሚሊዮን የሚጠጉ እድሜያቸው ከአምስት ዓመት በታች የሆኑ ህጻናት በተመጣጠነ ምግብ እጥረት ውስጥ እንደሚገኙ ይገመታል። ከነዚህም ውስጥ ከአራቱ አንዱ በጣም በጠና የተራበ መሆኑ ተዘግቧል። ለረሃቡ በምክንያትነት የተገለጸው ከአየር ንብረት ለውጥ በተጨማሪ በቀጠናው ለአመታት እየዘለቀው የጸጥታ ችግር ነው። በታጣቂ ቡድኖች የሚፈጸሙ ዝርፊያዎችንና የሽብር ቡድኖችን ጥቃት ሸሽተው በርካታ ሚሊዮን ሰዎች ተሰደዋል። ገበሬዎች ዘራፊዎችን በመፍራት ማሳቸውን እንደማያርሱ ተስተውሏል። ከዚህም ባሻገር በዩክሬን ጦርነት ምክንያት የምግብና የኢነርጂ ዋጋ መጨመሩ ሁኔታውን ይባስ አሳሳቢ አድርጎታል ተብሏል። አድማጮች፣ የምትከታተሉት ከዶች ቨለ ዲደብልዩ የሚተላለፈውን የዓለም ዜና ነው። የጀርመን መራሄ መንግስት ኦላፍ ሾልስ ስልጣኑን ከያዙ ለመጀመሪያ ጊዜ ነገ ወደ አፍሪቃ ይጓዛሉ። ሶስት የአፍሪቃ ሀገራትን በሶስት ቀናት የሚጎበኙት ሾልስ ነገ የምዕራብ አፍሪቃዊቷን ሀገር ሴኔጋልን፣ ሰኞ ለት ኒጀርንና ማክሰኞ ደግሞ ደቡብ አፍሪቃን እንደሚጎበኙ የፌዴራል መንግስት አስታውቋል። መራሄ መንግስቱ በይፋዊ የስራ ጉብኝታቸው በኢኮኖሚ ግንኙነት፣ የደህንነት ፖሊሲና የአየር ንብረት ጠበቃ ላይ ከሀገራቱ ጋር ይወያያሉ ተብሏል። ከዚህም በተጨማሪ የጉዞ ከተደረገባቸው አላማ ሩሲያ በአፍሪቃ ላይ ተጽዕኖ ለመፍጠር የምታደርገውንና መጠነ ሰፊ የተባለው ሙከራ ለመቃወም እንደሆነ ከመንግስት አካባቢዎች የተገኘ መረጃ እንደሚጠቁም አዣንስ ፍራንስ ዘግቧል። በዚህም መረጃ መሰረት ሩሲያ ራሷን የምዕራባውያን ጥቃት ሰለባ አድርጋ ለማሳየት የምትሞክርበት የሐሰት መረጃ ዘመቻ በስተደቡብ ባሉ ሀገራት እየአሰራጨች ነው ተብሏል። ስለሆነም ከአፍሪቃና እስያ ሀገራት ጋር በሚደረግ ግንኙነት ይህንን የተዛባ የተባለውን መረጃ በሀቅ በተደገፈ ማስረጫ ማቅረብ የፌዴራል መንግስቱ አላማ መሆኑ ተገልጿል። ሩሲያ ለፊንላንድ ጋዝ ማቅረቧን አቆመች። ጋሱም የተባለውና ንብረትነቱ የመንግስት የሆነው የፊንላንድ ኢነርጂ ኩባንያ ዛሬ እንዳስታወቀው የጋዝ አቅርቦቱ ተቋርጧል። ስለሆነም ኩባንያው ፊንላንድንና ኢስቶኒያን በሚያገናኝ የጋዝ ቧንቧ መስመር ሌሎች አማራጮችን መጠቀም መጀመሩን አክሎ ገልጿል። ሩሲያ ለኩባንያው ጋዝ ማቅረቧን ያቋረጠችው በሩሲያ ጥያቄ መሰረት ጋሱም ሂሳቡን በሩብል እንዲከፍል የቀረበለትን ጥያቄ ውድቅ በማድረጉ ነው። ሩሲያ ለፊንላንድ ጋዝ ማቅረቧን ያቋረጠችው ፊንላንድ የሰሜን አትላንቲክ ቃል ኪዳን ድርጅት በአጭሩ ኔቶ አባል ለመሆን ለድርጅቱ ማመልከቻ ካስገባች ጥቂት ቀናት በኋላ ነው። ለብዙ አስርት ዓመታት ገለልተኛ ሆና የቆየችው ፊንላንድ ኔቶን ለመቀላቀል የወሰነችው ሩሲያ በዩክሬን ላይ ወረራ ከጀመረች በኋላ ነው። በሌላ ዜና ሩሲያ 963 የዩናይትድ ስቴትስ ዜጎች ወደ ሀገሯ እንዳይገቡ አገደች። የሩሲያ ውጭ ጉዳይ ሚኒስቴር ዛሬ ይፋ ባደረገውና ሙሉ ባለው ስም ዝርዝር ውስጥ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን፣ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን እና የማዕከላዊ የስለላ ድርጅት ወይም ሲአይኤ ኃላፊ ዊሊያም በርነስ ይገኙበታል። ሩሲያ በአሜሪካውያኑ ላይ ይህንን እርምጃ የወሰደችው የአሜሪካ መንግስት ባህሪውን እንዲለውጥና አዲስ የጂኦፖለቲካዊ እውነታ ተቃዋሚዎችን እንዲቀበል ግፊት ለማድረግ ነው ብለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ዛሬ አዲሱን የ40 ቢሊዮን ዶላር የእርዳታ ድጋፍ ለዩክሬን ፈርመዋል። የአሜሪካ ኮንግረስ እርዳታውን ካጸደቀ በኋላ የሚቀረው የፕሬዝደንቱ ፊርማ ብቻ ነበረ። ይህንንም እንደ ዋይት ሀውስ ዘገባ ባይደን በደቡብ ኮሪያ ጉብኝታቸው ወቅት ፈርመዋል። ገንዘቡ ለሚቀጥሉት አምስት ወራት የዩክሬንን ወጪ ለመሸፈን ያለመ እንደሆነም ተዘግቧል። ከድጋፉ ስድስት ሚሊዮኑ ዶላር የሚውለው ጥይት ለማይበሳቸው ተሽከርካሪዎችና ለዩክሬን ጦር ኃይሎች የአየር መከላከያ ዘዴዎች ሲሆን ዘጠኝ ቢሊዮን ዶላር ደግሞ አስቀድሞ ወደ ዩክሬን የጦር መሳሪያ ለላከው የዩናይትድ ስቴትስ ጦር ኃይል የተመደበ ነው ተብሏል። ከጦር መሳሪያ ድጋፍ ባሻገር ዩናይትድ ስቴትስ ለሰብአዊ እርዳታ የሚሆን ተጨማሪ ገንዘብ ለዩክሬን መመደቧ ተገልጿል። ይህ ዶቼ ቬለ ዲ ደብልዩ ነው። አድማጮች አርእስተ ዜናው በድጋሚ እንሆ። ከህግ ውጭ የሚደረጉ እስራትና አፈናዎች ይቁሙ ሲሉ ሶስት የኢትዮጵያ የፖለቲካ ፓርቲዎች በተናጠል ጠየቁ። ለኔትወርክ ጥገና ስራ በኦሮሚያ ክልል ምዕራብ ሸዋ ዞን ሜታ ወልቂቴ ወረዳ ተሰማርተው የነበሩ ሶስት የኢትዮ ቴሌኮም ሰራተኞች መገደላቸውን የመስሪያ ቤቱ ምንጮች ለዶቼ በለ አረጋገጡ። በሚቀጥሉት ሶስት ወራት ውስጥ 18 ሚሊዮን የሳህል ክልል ህዝብ በረሃብ ሊጠቃ እንደሚችል የተባበሩት መንግስታት ድርጅት አስታወቀ። የጀርመን መራሄ መንግስት ኦላፍ ሾልስ ስልጣኑን ከያዙ ለመጀመሪያ ጊዜ ነገ ወደ አፍሪቃ ይጓዛሉ። ፕሬዚዳንት ጆ ባይደንን ጨምሮ 963 የዩናይትድ ስቴትስ ዜጎች ሩሲያ ወደ ሀገሯ እንዳይገቡ አገደች። ከዚህም ሌላ ለፊንላንድ ጋዝ ማቅረቧን አቁማለች። ዜናው አበቃ። መልካም ምሽት።